ጊዜው በኢትዮጵያ ቀን አቆጣጠር 2008 ዓ.ም ነው። የዛሬ 9 ዓመት ግድም እንደማለት ነው። በወቅቱ በኢትዮጵያ በተለይም ደግሞ ኦሮሚያ ክልል ውስጥ በኢሬቻ በዓል አከባበር ላይ ያጋጠመውን እልቂት ተከትለው ውጥረት የነገሰበት ጊዜ ነበር። በርካቶች ለአመፅ አደባባይ ወጥተዋል። በብዙ ከተሞች ወደ እስር የተጋዙ ወጣቶችም ቀላል አልነበረም። ታዲያ የወቅቱ የፖለቲካ አለመረጋጋት ቤታቸው ገብቶ ወላጅ አባቱን ያሳጣው በጊዜውም የ15 ዓመት ታዳጊ የነበረው የአርሲ ነገሌ ተወላጅ የተወላጅ ሙርቴሳ ፈይሰው እጣ ፈንታው ስደት ሆነ። የያኔው የ15 ዓመት ታዳጊ ሙርቴሳ ፈይሰው የአስረኛ ክፍል ተማሪም ነበር። የያኔቱ ታዳጊ የዛሬ ስኬታማ ወጣት ሙርቴሳ ፈይሶ በወቅቱ ለአስገዳጅ ስደት የዳረገውን ጉዳይ ሲያስረዳ ሰበብኒ ብየክ ያኔ ከሀገሬ እንዲሰደድ ያደረገኝ በወቅቱ በኦሮሞ ሕዝብ ላይ ስደርስ የነበረው መከራ ስቃይ ነው። የነበሩ የፖለቲካ አለመረጋጋት ህይወቴን እንዳመሰቃቀለም ይሰማኛል። በተለይም በወቅቱ በእሬቻ አከባበር ላይ የደረሰው እልቂት በርካቶቻችን እንዳስቆጣን አይዘነጋም። ከእውነቱ መከሰት ማግስት እሁድ የቢሾፍቱ ሆራ አርሰዲ ሬቻ ላይ የነበረውን የበርካቶች መሞት ተከትለው በምንኖርበት በአርሲነጌሌ አካባቢ ላይ የነበሩ በርካታ ወጣቶች ለአመፅ አደባባይ ወተን ነበር። ያኔ በ2008 የተፈጠረው ክስተት ነው እንግዲህ ህይወትን በሙሉ በወቅቱ ያመሰቃቀልብኝ። ከድርጊቱ ማግስት በምኖርበት አርሲናጌሌ በተደረገውም የተቃውሞ ሰልፍ በርካታ ወጣቶች በጸጥታ ኃይሎች መገደላቸውን አስታውሳለሁ። በዚያም ሰልፍ እንደ አጋጣሚ በህይወት ልተርፍ ቻልኩ። ሕይወቴ ተርፍ የቻለው በጥይት ተመትቶ የተገደለው ሰው ስር ገብቼ ነው። አስታውሳለሁ እሁድ ሌሊቱን በሙሉ ከከተማ ውጭ ተሰብስበን ነበር። ሰኞ ወደ ከተማ ስንገባ ያ ሁሉ ያጋጠመን። እናም ይላል ወጣቱ። በወቅቱ በነበረው አመፅ ነገ ለቤተሰቦቻቸውና ለሀገር ተስፋ ሊሆኑ የሚችሉ በርካታ ወጣቶች አልቀዋል። እሱም እንደ ታዳጊ ወጣት ለማገገም እንኳን አዳጋጅ የሆነበት ህይወቱንም ፍጹም ሌላ መልክ ያሳዘው ክስተት በዚያ ቀን አንድ ብሎ ጀምሯል። በዚያ ሰበብ የተነሳ ያንን ችግር መቋቋም አልቻልኩም ነበር ያሉ ሙርቴሳ በዚያ ሳምንት በሙሉ የሞተን በመቅበርና ለቅሶ በመድረስ ሲያልፍ በሳምንቱ መጨረሻ ከበርካታ ወጣቶች ጋር ተይዞ ወደ እስር ቤት ይገባል። ሰውሰንራከንከ ረኮሰን እራድ ያኔ አብረውኝ ኳስ የሚጫወቱ አብረውኝ የሚማሩና እንደ ወንድሞቼ የማያቸው ወጣቶችን ከአጠገቤ በሞት ሳጣው በጣም እያዘንኩ እያለቀስኩም ነበር። እና ደግሞ በዕድሜም ገና ልጅ ስለነበርኩ ከእስር ቤቱ በሶስተኛ ቀን ተለቀኩኝ፣ ይላል ምር ሳንጌናፋልመ፣ በወቅቱ ገና የ15 ዓመት ታዳጊ የነበረው ሙርቴሳ ከታሰረበት የአርሲ ነገሌ ወታደራዊ ካምፕ ብፈታም ስጋቱ ግን በዚህ አልተቋጨም። ወላጅ አባቱንም በዚያው ጊዜ በነበረው ዓመፅ ያጣው ይህ የ15 ዓመት ወጣት ሌላ መጥፎ ነገር እንዳይከሰት በሚል ከአካባቢው እንዲሰደድ በአባቱ ወዳጆች ምክር ይቀርብለታል። ለወላጆቹ የመጀመሪያ ልጅ የነበረው የያኔው ታዳጊው ለስደት መዳረሻም ኬንያን እንዲያማትር ሆነ። አከም ብዬ ከነዱፌ ነሞ መኪና ፌሴሬን ድፈ ሞ ወደዚ ሀገር የመጣሁት በፊያት የጭነት ተሽከርካሪ ነው አስታውሳለሁ። ይዞን የመጣው አሽከርካሪ በዚህ አሁን ስራ በፈጠርኩበት ኤስሊ ስምንተኛ ጎዳና ይባላል እዚህ ቁርብ ቦታ ላይ ነበር ያወረደኝ። ከዚያ በኋላ ግን ሰውም ሆነ ምድሩን አላውቅ የሰው ሀገር ነው። በዚያ ላይ ከቤት ወጥቻ አላውቅም። ብቻ ግራ ገባኝ ሲልም ያስረዳል። በተለይም የመጀመሪያዎቹ ቀናት አሰቃቂ ነበር የሚለው ወጣቱ ፖሊስ ስደተኞችን ይዞ ወደ ሀገር ቤት ይመለሳል ስለሚባል ፖሊስ መስሉኝ ስለነበሩ አንጸባራቂ ለብሰው ሞተር የሚያሽከረክሩትን ሁሉ እሸሽ ነበር በማለት በወቅቱ የሆነውን አስታውሳል። ፖሊስ የ ብዬ ከነ መቀቤ ብየት ነመ ደብሰባ ጀለ ዋን ዋን ደገየ ጅሩ ሶዳ ነት ሌላም ፈተና ቀጠለ። የምላስ የምቀመስን ማጣት፣ በጎዳና ማደር፣ በብርድ ክፉኛ መሰቃየትን የመሳሰሉ የኑሮ ምዕራፍ መጋፈጥ ረኬና ከራረ ብሎ ቤላው ባንገረገራስ ነሙዘቴ ታዳጊው ስደተኛ ህይወቱን ለማቆየት ብቸኛው መንገድ ስራውን መስራት ነበር። ስራ ማግኘት ግን ቀላል አልሆነም። በአካባቢ የሚኖሩ ኢትዮጵያውያን ግን አግዘውት በምግብ ቤት የተዘጋጁ ምግቦችን ለደንበኞች የማድረስ ወይም ዴሊቨሪ ስራ ያገኛል። ሆጂ ከነ ሆጃ ሁፈሙ ሆጂን ኩነስ ነጥ ኡልፋቴ ይህ የዴሊቨሪ ስራ በመጀመሪያዎቹ ቀናት ከብዶኝ ነበር። ያንን ከብዶኝ የጀመርኩትን ስራ ግን በኋላ ተስማምቶኝም ሰባት ዓመት ነው የሰራሁት። ያኔ ግን ቀላል አልነበረም። ምግብ ትሸከማለህ፣ ከህንፃ ህንፃ ትሄዳለህ፣ ረጃጅም መንገዶችንም ምግብ ተሸክመ ትንቀሳቀሳለ። ያቀላል አልነበረም፣ ምክንያቱም ያኔ ይህን የማደርጎ በሞቶር አሊያም በመኪና አልነበረም። ሁሉንም የማደርጎ በጉልበቴ ነበር። ያ ደግሞ ምንም እንኳን እንደ ችግር ቢፈትነኝም እንደ ሰው አበረታኝ። አሁን በስራዬ እንዲሳካልኝ እርሾ ነው የሆነኝ። አከረክነት ታተው መላ ነጭምሴ አካሆን እጂ ያ ሞ ለድፍን ሰባት ዓመታት በታማኝነት በትጋት ተቀጥሮ በሰራበት ምግብ ቤት ባገኛቸው ተደጋጋሚ የደሞዝ ጭማሪ ክፍያ ገንዘብን ብቻ ሳይሆን ልምድንም ጭምር ማካበቱን የሚገልጸው የሃያ አራት ዓመቱ ወጣት ሙርቴሳ ጊዜው ሲደርስ የራሱ የሆነ ምግብ ቤት እንዴት ወደ መክፈት እንደተሸጋገረም እዚህ ጋ ያነሳል የ እሰ የራሴን ሬስቶራንት ከዛሬ ሁለት ዓመት በፊት ስከፍት ለራሴ የቆጠብኳት ገንዘብ ላይ በስራ ትጋቴ እምነት የነበረው አንድ እንደ ወንድሜ የማየው ሰው ሁለት ሚሊዮን የኬንያ ሽልንግ በብድር አፈላልጎ እንዳገኝ ረድቶኛል ሌላም እዚህ የሚኖር ኢትዮጵያዊ በዚሁ በስራ አጋጣሚ በተዋወቅነውና የመቀየር ፍላጎቴን በማየት ሌላ ሁለት ሚሊዮን ብድር አመቻችልኝ ለዚህ አበቃኝ ደግሞ ተግቶ መስራት የሰው መውደድ እና ታማኝነት ነው ብዬ አምናለሁ አሁን በኬንያ መዲና ናይሮቢ ኢስሊ በሚባል አካባቢ በበርካቶች የምታወቀው ወጣቱ ኢትዮጵያዊ ስደተኛ የከፈተው ሬስቶራንት ተወዶለታልም ሙርቴሳ እንደምለው ሬስቶራንቱ አሁን ከሁለት ዓመታት በኋላ የተቋቋመበትን ሙሉ እዳ ከመክፈልም አልፎ ለተጨማሪ 31 ሰዎች የስራ እድል በመክፈት የበርካቶችንም ጉሮሮ ወደ መዝጋት ተሸጋግሯል። ይህ ግን ቀላል አልነበረም ይላል። ሰልጳን ቱሬ ተንቦ ተቶ እኮ ረቢን ገላታ ይፋችሁ በርባዳ ግን ፈጣሪ ማመስገን እፈልጋለሁ። ከኔም አልፎ ለዚህ ሁሉ ሰው የስራ እድል መፍጠሬን ሳይ ትናንት ያሳለፍኩትን ስለማወቅ ኩራትም ደስታም ነው የሚሰማኝ። እኔ ያደረግኩት እኔ ትናንት ያሳለፍኩበትን ስለማወቅ ትንሽ ስራ በብዙ ሰው መስራትን ነው የሚመርጠው። ምክንያቱም በዚህ ብዙ ሰው ይጠቀማል። አንድን ሰው ስራ ፈጥሬለት ራሱን እንዲችል የቻልኩትን ነው የማደርገው። በምግብ ቤቱ በገንዘብ ስራ ላይ የምትሰራውና በስደት ናይሮቢ ውስጥ የምትኖረው ወጣ አደራርቱ ስራ ማግኘት ቀላል በማይሆንበት የስደት ሕይወት እድሉን ትርጉም የሚሰጠው ነው ብለዋለች። ለእድሉ በጣም አመሰግናለሁ። በዚህ ከተቀጠር አራት ወራት ግድም አልፎኛል በስራው እድሉም ደስተኛ ነኝ። ይህ መልካም ነገር ነው። እኔን ጨምሮ ወደ 32 ሰራተኞች በዚህ ውስጥ የስራ እድሉን አግኝተን ህይወት እየመራንበት ነው። አበበ ካሳውን ደግሞ በሬስቶራንቱ ሲጠቀሙ ያገኘናቸው ተጠቃሚ ናቸው። የኢትዮጵያ ምግብ ፈልጌ የመጣው ምክንያቱም ስለመረጥኩ ነው። እዚህ የምንመጣው ሁሌ ማለት ነው፣ የምፈልገው ነገር ስለማገኝ። በስደት ህይወት ለራሱም ሆነ ለሌሎች የስራ እድልን ፈጥሮ ወደ ሌላ የስኬት ምዕራፍ ስለማድረግ የሚያማትረው ሙርቴሳ ፈይሶ ግን አላማው በዚህም ስለማብቃት አለመሆኑን ያስረዳል። ያው ገረ ፉልዱረቲ ከሮድ ሀዊንክ የጉዳን የወረቢት ነገስ ብራንች ሆቴል ከናለ በባለሱን በርባዳ ወደፊት ትልቁ ምኞቴና እቅዴ ፈጣሪ ቢፈቅድ የዚህን ሆቴል ቅርንጫፎች ማስፋት ነው የሚፈልገው። ከዚህ ሀገር ውጭም ኢትዮጵያውያን በሚበዙበት እንደ ዩጋንዳ ባሉ አገራት እና ወደ ሀገር ኢትዮጵያም ጭምር በመሄድ ስራውን ስለማስፋት አስባለሁ። ሌላም ደግሞ በማገኘው ገቢ በአገሬ ትምህርት ቤት ብገነባ ደስ ይለኛል። ምክንያቱም የተማረ ሰው ለሁሉም ችግር መፍትሄ መሆኑን ስለማምንበት